የጠቅላይ ሚኒስትር አብይ አህመድ መንግስት የአዳዲስ አምባሳደሮችን ሹመት ይፋ አድርጓል። ከተሿሚዎቹ መካከል የገዢው ኢህአደግ አባላት ያልሆኑ ባለሙያዎችም እንደሚገኙባቸው ታውቋል። እስክንድር ፍሬው ተጨማሪ አለው። ሰሞኑን ይፋ የተደረገው የአምባሳደሮች ሹመት ከተለመደው ወጣ ያለ ስብጥር የታየበት ነው። በአንድ በኩል አምባሳደርነትን ጨምሮ በተለያዩ ኃላፊነቶች ያገለገሉ አንጋፋ ሰዎች ተካተዋል። አምባሳደር ሱሌይማን ደደፎና አምባሳደር ተሾመቶ ጋን የመሳሰሉት የሚጠቀሱት እዚህ ላይ ነው። ከሁሉም በላይ ትኩረት የሳበ ግን ከገዢው ፓርቲ ውጭ ያሉ ባለሙያዎች መካተታቸው ነው። ይሰሩባቸው ከነበሩ የተለያዩ ኃላፊነቶች በአምባሳደርነት የተሾሙም አሉ። የቀድሞው የጠቅላይ ሚኒስትር ጽህፈት ቤት ኃላፊና የአሁኑ የኢንቨስትመንት ኮሚሽነር ፍጹም አረጋ፣ የሰብአዊ መብት ኮሚሽነር ዶክተር አዲሱ ገብረ እግዚአብሔርና የውጭ ጉዳይ ሚኒስቴር ቃል አቀባይ መለስ አለም ከእነዚህ መካከል ናቸው። አዳዲስ አምባሳደሮችን መሾምን ጨምሮ በውጭ ጉዳይ ሚኒስቴር እየተካሄደ ያለው ስራ በአገሪቱ ካለው ለውጥ ጋር የተገናኘ መሆኑን መንግስት ሲገልጽ ቆይቷል። የሹመቱ መመዘኛም ሙያ፣ እውቀትና ክህሎት ብቻ መሆኑ ሲጠቀስ መቆየቱ ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ